አውሮፓና ጀርመን ሁለተኛው ሀገሬ ናት። ሆላንድ ሁሉን እድል የሰጠችኝ ልጅነቴን ያሳለፍኩበት ከብርድ ላይ ያነሳችኝ፣ በስደት ተንከራትቼ ግብፆች አሰቃይተውኝ ስዊስ ካናል ላይ በስንት መከራ ከዛ አለፌ። እኔ በመርከብ ነው የመጣሁት በአይሮፕላን አይደለም። የሰማችኋቸው የዛሬው ዝግጅት እንግዳችን የዛሬ 39 ዓመት ነበረ ሁለተኛ አገሬ ወደሚሏት ኔዘርላንድስ የተሰደዱት። ያኔ በወጣትነት እድሜያቸው በሄዱባት በሮተርዳም ከተማ ውስጥ ነው አሁንም የሚኖሩትና የሚሰሩት። አቶ ሲራክ አስፋው ይባላሉ። በሮተርዳም የመጀመሪያው ኢትዮጵያዊ ስደተኛ ናቸው። ያኔ ታዲያ ከአውሮጳ ትልቋ የወደብ ከተማ ሮተርዳም ወጣቱን ሲራክ እጇን ዘርግታ አልነበረም የተቀበለችው። በመጀመሪያ በመርከብ ጠፍቼ ነው የመጣሁት። እዚህ ሀገር ስመጣ ፓስፖርት የለ፣ በጣም የሚሰቀጥጥ እስር ቤት አለ እዚህ እንደዚህ። አሁን ጥሩ ነው እንደምለው፣ መጥፎ ጎንም አለው በጣም ጸጥ ያለ ረጭ ያለ ሰው የለም፣ ምን የለም። አንዲት ክፍል አራት ሜትር በሁለት ሜትር ስፋት ያላት እና ሊነጋ ሲል መጣው ተነሽ ይሉሽ እና አልጋውን ይቆልፉታል እና የሆነ በቃ ሲሚንቶ ላይ ባይቀሰቅስም ግን የሆነ የሚያስጨንቅ ነገር አለው። መሃል ከተማ ውስጥ ነው ያለው። አሁን ቢሮዬ በጣም ቅርብ ነው ለዚያ እስር ቤት። ለጥቂት ሳምንታት ታስረው ቢፈቱም ህይወት በኔዘርላንድስ ቀላል አልነበረም። ትንሽ ጊዜ ሆቴል ውስጥ ትንሽ ጊዜ የኪራይ ቤቶች ውስጥ መብራት የሌለው ቤት መታጠቢያ ቤት የሌለው ቤት መሬት ስር ያለ ቤት ተከራይቼ ኖር ያለሁ እና ከዛ እንግዲህ በሱዳን በኩል ተሰደው መጡ ሶስት ጓደኞቼ እና ተገናኘን። ለአራት በቃ አራት ኢትዮጵያውያኖች ሀያ አራት ሰዓት በቀን አንለያይም። ከዚያም አቶ ሲራክ መጀመሪያ የደች ቋንቋ ከተማሩ በኋላ መደበኛ ትምህርት ቤት ገቡ። ከፍተኛ ትምህርታቸውንም ቀጥለው የመጀመሪያ ዲግሪያቸውን የያዙ፣ ካለፉት 29 ዓመታት አንስቶ በአንድ የመንግስት መስሪያ ቤት ውስጥ የማህበራዊ ምክር አገልግሎት ሰራተኛ ናቸው። ይህን ስራ የጀመሩትም ትምህርታቸውን በጨረሱ በአጭር ጊዜ ውስጥ ነበረ። ቢኤ ዲግሪን እንደያዝኩኝ እዚህ መስሪያ ቤት ባንዶር ውስጥ ነው የተቀጠርኩት። ለኢንተርቪው ስመጣ ሙሉ ለሙሉ ሱፍ ልብሳቸውን ግጥም አድርገው ሳምሶናይታቸውን የያዙ ፈረንጆች መሀል እኔም ከስራ ፈላጊነት ተጋብዤ ቁጭ አልኩ። መሀላቸው እና እኔ ስደተኛ ነኝ፣ የሆነች ጂንስ ጃኬት ነው የለበስኩት። እና የዛን ጊዜ የነበረው ዳይሬክተራችን ሞቷል፣ ነፍሱን ይማረው። እሱ ምን አጥምትሃል ምም ካለ በኋላ ገርሞት፣ ከኢትዮጵያ ተሰደህ መጥተህ ትምህርት ተምረህ ጨርሰህ እኛን ስራ ቅጠሩኝ ብለህ መጣ አለኝ። አሁን አልኩት። እሺ እንግዲህ እስጨርሰናል ተባልኩ፣ እና እስከ ጧቱ አስራ ሁለት ሰዓት ደውሎ ቤት አሪፊንክ ነኝ እርስዎን ነው የቀጠርኩት በቃ ብሎ ዘጋ። ከአቶ ሲራክ ስራ ውስጥ ስራ ፈላጊዎችና ከስራ የተባረሩ ስራ ሊያገኙ የሚችሉበትን መንገድ የሚመራ የምክር አገልግሎትና ስልጠና መስጠት እንዲሁም መከታተል ይገኝበታል። በአሁኑ ሰዓት የምሰራው አንድ ሰው ከስራ ሲወጣ ወይም ስራ መቀየር ሲፈልግ እኛ ጋር መምጣት እና ይሄን አይነት ስራ አለኝ። በአሁኑ ጊዜ መቀየር እፈልጋለሁኝ። ምን መማር አለብኝ? ምን መሟላት አለብኝ? የቱጋ ነው የማገኘው ብሎ ሊጠይቀን ይችላል። ከስራ የሚወጣው ሰው ግን ወደደም ጠላም አንድ ጊዜ መምጣቱ አይቀርም። ወይ የመጀመሪያው ወር ይመጣል፣ ወይ በሶስተኛው ወር ይመጣል። በጣም ደግሞ የተማረና እኛ ማናስፈልገው ሰው ከመሰለን ከስድስት ወር በኋላ እንጠራዋለን። ልክ ስድስተኛው ወር ላይ ምን ሰርተሃል? እስካሁን ምንድን ነው የምንረዳህ? እስኪ ያደረግከውን አሳየን እንላለን እና በየወሩ ሰው የሚያደርገውን ለነገሩ እንከታተላለን። አቶ ሲራክ እንደሚሉት የኔዘርላንድስ መንግስት ለዜጎቹ ስራ ለመስጠት የተለያዩ መንገዶችን ይጠቀማል። ከመካከላቸው አንዱ እርሳቸው በሚሰሩበት መስሪያ ቤት አማካኝነት የሚሰጠው አገልግሎት ነው። መንግስት የተቻለውን ያደርጋል፣ ሰው ስራ እንዲያገኝ። ለምሳሌ እስከ ሀያ ሰባት አመት ድረስ ያሉ ልጆች ከተቀጠሩ ደሞዛቸው ትንሽ ነው፣ ትንሽ ድጎማ ይኖራል፣ እስከ ሀያ ሰባት አመት ድረስ። በዛ ላይ ስኮላርሺፕ መውሰድ ይቻላል፣ ያው ለትምህርት የሚሰጥ ብር ማለት ነው። ከዛ በኋላ እድሜው በስራ አለም የቆየ ከዩኒቨርሲቲ የጨረሰ ባለ ዲግሪ እሱ እሱ ደግሞ ልክ እንደጨረሰ ከመጣ። መንግስት ምንድን ነው የሚያደርገው? በተቻለ መጠን ከትምህርት ቤት የሚወጣውን ወጣቱን ክፍል ስራ አስቀጥሩልን ነው። እና አሁን ጠያቂና ተጠያቂን ማገናኘት ነው። እና ያ ጥናትን ይጠይቃል። መስሪያ ቤቱ ማንን ነው የሚፈልገው? ስራ ፈልጋሉ የሚለው ሰውስ ምንድን ነው የሚያሟላው? ያሟላሉ ካላሟላ ምን ብናደርግ ነው ልናስቀጥረው የምንችለው ነው። ምክር እንሰጣለን። ትምህርት ቤቶች ምን ቢያስተምሩ ነው ወደፊት የስራ እድሉን የሚያሰፋው ለሰው ልጅ፣ ህብረተሰቡ ምንድን ነው የሚያስፈልገው የሚለው በዚህ ስራ ላይ ታዲያ፣ ለሀገሩ እንግዳ ለሰው ባዳ በነበሩበት የመጀመሪያዎቹ አመታት፣ ያግዙና ይረዷቸው የነበሩ ኔዘርላንዳዊ ወዳጃቸውን መልሰው ለመርዳት የበቁበት አጋጣሚ እንደነበረ ያስታውሳሉ። ኤቨርት ያን ይባላል። በጣም በጣም ደግ ሰው ነው። እና እናትና አባቱ ቤት ሁሉ ይወስደን ነበር። የማህበራዊ ኑሮ ሰራተኛ ነበረ ይሄ ኤቨርት ያን። እንግዲህ በቃ ሲረዳን አንድ አበሻ ጓደኛ ያገኛል እንግሊዝ ሀገር የምትኖር እንግዲህ። ከዛ ከአበሻ ጋር ተፋቱ። ወደ አስር አመት በላይ ሳንታይ አንድ ቀንን የቢሮ አንዲት ሴት ጠርቼ ትመጣለች። ከሪሴፕሽን ሲደውሉልኝ ወርጄ ሰላም አልኳቸው እና ሰላም ሲራክ ሲለኝ ስሜን አጠራሩን ገርሞኝ ከዛ ስንተያይ እብርት ያለህ እንዴ! ስለው ሲራክ ስልህ እኮ ዝም አልከኝ አለኝ። እንዲሁ በጭራሽ አላየሁህም አልኩት። ተቃቀፈን በቃ። ከዛ በፊት እርስዎን ይረዳ የነበረ ሰው ደግሞ እንዲሁ በተራው እርሶ ለመርዳት የበቁበት አጋጣሚ ማለት ነው። ይሄ እጄን ይዞ ያስተማረኝ ሰው እኮ ማለት ነው። በቃ የሀገሩትን መንገዱን፣ ትምህርት ቤት እንዴት ነው የምትገቡት፣ ምንድን ነው የምታደርጉት፣ ፍራንክ እንዴት ነው የሚሰጣችሁ፣ ስኮላርሺፕ እንዴት ነው የሚጠየቀው ብሎ በጣም በጣም ትልቅ ትልቅ ውለታ የሰራልን ሰው ነው። እርስዎ ጋር የመጡት በምን ጉዳይ ነበረ? አንድ አራት አመት ያህል የሆላንድ መንግስት የተማረውን የውጭ ሀገር ሰው አስር አስር ሺ ዩሮ እየከፈልን ቶሎ ቋንቋውን በሶስት ወር ውስጥ እንዲማር እስኪፈትኑልን እና ብቁ የትምህርት ችሎታ ያለውን እየመረጣችሁ ወደዛ ላኩልን ብለው ደህና ብር ሰጥተውን። ቺን አዲስ ሚስት አምጥቶ ከውጭ ሀገር እሷን ለማስተማር ስትጠራ ሊረዳ ነው የመጣው። ቁጭ ብለን ለሶስት ኦኬ ምን ተምረሻል? ምን ሰፍተሻል? የት ነበርሽ? ሲቲሻለ ወይ ያንን መሰረት አድርገሽ ምክር ትሰጫለሽ ማለት ነው። ያ የምትሰጭው ምክር ወሳኝ ነው። በዚህ በኩል ነው የሚኬደው። በሽም ጽፊው ወሳኝ ነው ለበኋላ የቴክኖሎጂ እድገት በመጠቀበት በዚህ ዘመን ከስራ ፈላጊው ከቴክኖሎጂ ጋር የሚሄድ እውቀት ይጠበቃል። አቶ ሲራክ ቀድሞ ትምህርት የማይጠየቅባቸው ዝቅተኛ የሚባሉ ስራዎች ሳይቀር አሁን ኔዘርላንድስን በመሳሰሉ ሀገራት በቀላሉ የሚገኙ አይደሉም ይላሉ። በሌላ በኩል ግን በሀገሪቱ ወደፊት ብዙ የሰው ኃይል የሚያስፈልገው የስራ መስክ አለን እንደኛ መደው ያለው እድል ወደፊት በተለይ አዛውንቶችን መጠበቅ፣ አዛውንቶችን መንከባከብ ብዙም ልጅ ስለማይወለድ እዚህ በጣም ብዙ የሰው ኃይል ያስፈልጋል። እሱ በደንብ የስራ እድሉ አለው። ትንሽ ቋንቋውን የቻለ ሰው እና ትንሽ ያንን ችሎታው ያለው ሰው ፍላጎቱ ካለው እንደዛ መቀጠሩን ይችላል። በአብዛኛዎቹ የአውሮፓ ሀገራት የውጭ ዜጎች የተሻለ ሕይወት መምራት እንዲችሉ ከኅብረተሰቡ ጋር ተዋህዶ መኖር ወሳኝ ነው። ለዚህም የሀገሩን ቋንቋ፣ ባህሉን፣ ታሪኩን፣ አኗኗሩንና አስተዳደሩን ጠንቅቆ ማወቅ ይጠቅማል። ለመሆኑ በኔዘርላንድስ የሚኖሩ ኢትዮጵያውያን ምን ያህል ከኅብረተሰቡ ጋር ተዋህደዋል ማለት ይቻላል? ይሄ በእኔ ጊዜ የመጣው ከእኔ ጀምሮ በጣም ኢንተግሬት አድርጎ ህብረተሰቡን መስሎ ቋንቋቸውን እንደ አማርኛው በደንብ ችሎ ይኖራል። ሙሉ ለሙሉ መግባባቱ አለ። የእኛ ጊዜ እድሉ ምንድን ነው? ወደድንም ጠላንም ከደቾቹ ጋር መኖር ነበረብን እና አንድ ጊዜ ሰርግ ተጠርቼ የኢትዮጵያዊ ሰርግ ሲሄድ ምንም ፈረንጅ የለም፣ ምንም እኛ ብቻ ነን። እና በእኔ ጊዜ የመጣ ኢትዮጵያዊን እንዴ፣ የት አሉ ደቾቹ፣ የሆላንድ ሰዎች ስለው፣ አይ አንተ ልካል እንደ ድሮ ነው የምትኖረው አሁን እኮ እነዚህ በአማርኛ ማውራት፣ እንጀራ መብላት፣ ሙዚቃ የኢትዮጵያን መስማት፣ የኢትዮጵያን ቴሌቪዥን ማየት ነው እና ሰውነታቸው ነው እንጂ ሌላው ነገር እዚህ አይደለም ሲለኝ አንድ ፈረንጅ አየሁ በሩቁ ሲሄድ ያው ያው ያው ያው እዛ ጋር አንድ ደቻለ ያው ል ስለው አንደኛው አይ ይሄ የህንፃው ጠባቂ ዘበኛ ነው አለ እና እሱ ጥሩ አይደለም። ምክንያቱም የምንኖረው እዚህ ነው እና ተደባልቀሽ ካልኖች እንኳን ራቅ ተብሎ መሀላቸው መሆነች ኑሮ ከባድ ነው። ይሄ ሀይቴክ ሶሳይቲ ነው። በጣም በየጊዜው መከታተል አለብሽ ነገሮችን፣ እንጂ ራቅ ባልን ቁጥር የምንጎዳው በኋላ ላይ እኛንን እንግዲህ የሚወለዱት ልጆች እነሱን በደንብ ጠብቆ አስተምሮ ካሳደጉ በእርግጥ ትልቅ ቦታ ይደርሳሉ ልጆቹ። እየደረሱም ነው፣ በጣም ብዙ ልጆች አሉ አሁን የሚያኮሩ። ለትውልድ ሀገራቸው ከፍተኛ ፍቅር እንዳላቸው የሚናገሩት አቶ ሲራክ በሙያቸው ሀገራቸውን መርዳት ይፈልጋሉ። ለሀገራቸውና ለህዝቧም የሚመኙት ብዙ ነው። ምክር መስጠት፣ ሰውን ማስተማር፣ ወገኔ፣ እነዚህ የደረሱበት ደረጃ ላይ መድረስ እንችላለን። አሁን የተያያዘው መንገድ ሳይሆን መደማመጥ፣ መነጋገር፣ መከባበር አንዱ ሲናገር አንዱ የመስማት ግዴታ እንዳለበት፣ ለመኖር የግዴታ መተሳሰር፣ አንድ ላይ መጓዝ አለብን። እሱን ነው ሁልጊዜ የምመኘው። እኔ አሁን ከመጀመሪያዎቹ ስደተኞች ውስጥ ነኝ እና እኛ ስንመጣ በጣት የምንቆጠር ነን። አሁን ቤተ ክርስቲያን ሊሂድ ለቅሶ ሊሂድ ሰርግ ልጠራ አንድ ሺህ ሰው አለሁ እና ምን እላለሁኝ እንዴ! ይሄ እኮ አልነበረም። ምክንያቱም እዚህ የድሎት ኑሮ አይደለም። ይሄ መሰደዱ መቆም አለበት። ሁልጊዜ ምንድን ነው የምለው ለልጆቹ እኔ፣ ለእናንተ በጭራሽ አላስፈልጋችሁም። ምክንያቱም ሀገራችሁ ያዋቂ ሀገር ነው፣ ከሚበቃት በላይ አዋቂ አላት። እና እኔ የማስፈልጋት ለአገሬ ነበር እላለሁኝ ሁልጊዜ። እና የሀገሬም ልጆች ልክ እንደዛ ለአገሬ ነው እንጂ የሚያስፈልጓት፣ እዚህ መተው ለጠረጋ አይደለም፣ ወይም ሌላ ቦታ ለመሰቃየት። እሱ እሱ ያመኛል። ከዛሬ 39 ዓመት አንስቶ ኔዘርላንድስ የሚኖሩትን ላለፉት 29 ዓመታት ደግሞ በማህበራዊ ምክር አገልግሎት መስክ የተሰማሩትን አቶ ሲራክ አስፋውን ያስተዋወቃችሁ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። አቶ ሲራክን እያመሰገንኩ በዚሁ የምንለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።